በዩናይትድ ስቴትስ የሚኒሶታ ግዛት ነዋሪ የሆነና የሶማሊያ ደፈጣ ታዋጊ ቡድን አልሸባብን ከሰባት ዓመት በፊት የተቀላቀለ አንድ ግለሰብ በጎርጎሮሲያውያኑ ህዳር ስድስት ራሱን ለሶማሊያ መንግስት አሳልፎ ሰጥተዋል። ይህ የዩናይትድ ስቴትስ ዜጋ በ17 ዓመቱ አልሸባብን የተቀላቀለ ሲሆን በድረገጾች የጽንፈኞችን አሳማኝ ንግግሮችን የመለጠፍና የአይኤስ ቡድን ቀንደኛ ደጋፊ ነበር። የሽብር ጉዳይ አዋቂዎች ትውልድ ሶማሊያዊ እጁን መስጠት ያሰበበት ምክንያት አልሸባብ በክፍለ ጦሩ ውስጥ የአይኤስ ደጋፊ የሆኑትን ማጥቃት ስለጀመረ ነው ይላሉ። ማክሰኞ ሌላ የሳንዲያጎ ነዋሪ ከአልሸባብ አፈንግጦ እጁን ሰጥተዋል። የሁለቱን ትውልድ ሶማሊያዊ አሜሪካውያን ከአልሸባብ የማፈንገጭ ጉዳይ እና በአልሸባብ ውስጥ የተፈጠረውን መከፋፈል አስመልክቶ ዶቼቬሌ በለን የለንደን ዩኒቨርሲቲ የኦሪየንታል እና የአፍሪካ ጥናት ትምህርት ክፍል የልማት ጥናት መምህር የሆኑትን ላውራ ሀሞንድ አነጋግረዋል። እኔ እንደማስበው አዲስ ባይሆንም የሆነ ጸብ እንዳለ ነው። በአንድ ጎራ ራሳቸውን ወደ አልቃይዳ ማቆራኘት የሚፈልጉ በሰፊው የሽግግር መረብ ያላቸውና፣ በሌላኛው ጎራ ደግሞ የሶማሊያ ውጊያ ላይ ብቻ ማነጣጠር የሚፈልጉና ብዙም ስለ ዓለም አቀፋዊ ጂሃድ የማያሳስባቸው መሀል ጸብ አለ። እሱ አንድ ሆኖ እያለ ሌላኛው ደግሞ በአሁኑ ጊዜ ከአልቃይዳ ጋር የጋራ ግንባር መፍጠር የሚፈልጉና በአብዛኛው ደግሞ ከአይሲስ ጋር መተባበር የሚፈልጉ መሀል ጸብ አለ። ላውራ አሞንድ አሸባብ የደከመ ባይመስላቸውም ይህ አይነቱ ውጥረትና መከፋፈል ረጅም ጊዜ አስቆጥሯል ይላሉ። ይህም በአሸባብ ላይ ትልቅ ጉዳት አይኖረውም ሆኖም በሶማሊያ ውስጥ ከባድ የደህንነት ስጋት ማስከተል ችለዋል። ይሁን እንጂ በአሸባብ መሪዎች መሃል ያለው ውጥረት የአሸባብን ስኬታማነት ገድበዋል ይላሉ የልማት ጥናት መምህር የሆኑት ላውራ ሃሞንድ። አሸባብ በጣም የተከፋፈለ ባህሪ አለው። እናም መሬት ላይ የሚያደርጋቸው እንቅስቃሴዎችና ከእንቅስቃሴዎቹ ጋር አባላቶቹ የተጣመሩበት መንገድ ከእንቅስቃሴያቸው ውስጥ ከየትኛው መሪ ጋር ራሳቸውን በጣም እንዳቆራኙት ይወስናልም፣ ይላሉ ላውራ አሞንድ። ቦኮ ሀራም አሁን ከአይኤስ ጋር መቆራኘቱ የሚታወቅ ነው። ይህ ማለት አልሸባብ ብስተነጣጠቅ አንድ ቀን ተነስቶ ከአይኤስ ወይም ከአልቃይዳ ጋር ተቆራኞቻለው ማለት ይችል ይሆን ስል ዶቼ ቬሌ ላቀረበላቸው ጥያቄ አሞንድ ሲመልሱ አልሸባብ ውስጥ ያሉ ራሳቸውን ከአይሲስ ጋር ማቆራኘት የሚፈልጉ ኃይሎች አሉ። በቅርብ ወራት ወዲህ ደግሞ አይሲስ ከአልቃይዳ በላይ የብዙዎቹን ቀልብ መሳብ ችሏል። እናም ገንዘብ በመሰብሰብ እና ተዋጊዎችን በመቅጠር ስኬታማ የሆነ ይመስላል። ዲያስፖራ ሶማሌዎች ቢሆኑም አብዛኞቹ በአይሲስ ተስበዋል። የአልሸባብ አባሎችም የሱ አካል የመሆን ፍላጎት አላቸው። በሌላ በኩል ብዙዎቹ ከአልቃይዳ ጋር ረጅም ግንኙነት ያላቸውና በፈጠሩት ግንኙነት የቀጠሉና ደስተኞች ናቸው። በቅርብ በሰሜናዊ ኬንያ ብዙ ሰዎች በአንድ ላይ የተቀበሩበት መቃብር መገኘቱ ይታወሳል። የተገደሉት ሶማሌዎች መሆናቸው ይነገራል። የኬንያ መንግስት ግን ይህን አስተባብለዋል። ይህም አሸባብ ኬንያ ውስጥ ያለ ያሉ ሶማሌዎችን መመልመል ዕድል እንደሚሰጠው የልማት ጥናት መምህር ላውራ አሞንድ ለዶቼ ቬሌ ተናግረዋል።